በደቡብ ሱዳኑ ጦርነት የሁለቱን ተፋላሚ ወገኖች መሪዎች ጨምሮ አንዳንድ ከፍተኛ የአገሪቱ የፖለቲካ መሪዎች አትራፊዎች መሆናቸውን የሚያረጋግጥ ማስረጃ ማግኘቱን አንድ ዓለም አቀፍ የሰብአዊ መብቶች ቡድን አስታወቀ። ሴሬኒቲ የተባለውን ይህን የሰብአዊ መብቶች ቡድን በጋራ የመሠረቱት አሜሪካውያን የፊልም ተዋናዩ ጆርጅ ክሉኒና፣ በመብቶች ማስከበር ጉዳይ በንቃት የሚሰሩት ጃን ፕሪጋስት። ትላንት እዚህ ዋሽንግተን ዲሲ በተካሄደ ጋዜጣዊ ጉባኤ ላይ የተገኘ ወይም ተገኝቷል ያሉትን ማስረጃ ባጋሩበት ወቅት ነው። በስፍራው የነበረው ባልደረባችን ሪቻርድ ግሪን አጭር ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል። የሰብአዊ መብቶች ቡድኑ ያወጣው ሪፖርት የደቡብ ሱዳን ፕሬዚደንት ሳልቫኪር፣ የቀድሞው ተቀዳሚ ምክትል ፕሬዚደንት ሪክ ማቻርና ጀኔራሎቻቸው እንደ አውሮፓውያን ዘመን አጣጠር ከ205 ዓ ምት ጀምሮ ማለትም ለደቡብ ሱዳን ነጻነት መንገድ የጠረገው የሰላም ስምምነት ከተፈረመ ጀምሮ ከመንግሥቱ ካዝና ብዙ ሚሊዮን ዶላር ሰርቀዋል ሲል ይከሳል። ጆርጅ ክሉኒ ገንዘቡን የሚሰርቁት ሚሊሺያዎቻቸው ጥቃት እንዲያደርሱና እርስ በርስ እንዲገዳደሉ ለማድረግ መሆኑ ግልጥ ነው። የተገኘው ማስረጃ የተሟላ በዝርዝር የቀረበና አስተማማኝ ነው። የጦር መሳሪያ ነጋዴዎችን፣ ዓለም አቀፍ ጠበቆችን፣ ዓለም አቀፍ ባንኮችን እንዲሁም ዓለም አቀፍ የቤትና መሬት አሻሻጮችን ያካትታል ሪፖርቱ። እኛም በእነዚሁ ዓለም አቀፍ ተዋንያን አማካኝነት ነው መፍትሄ ለማግኘት ይህን ሕገ ወጥ ተግባር ለማብቃትና የየዋህ ሲቪሎችን ደህንነት ለመጠበቅ የምንሞክረው። የጦር ወንጀል አትራፊ ሊሆን አይገባም በሚል ርዕስ ቡድኑ ይፋ ያደረገው ይህ ባለ 65 ገጽ ሪፖርት ፕሬዚደንት ኪርና ቤተሰቦቻቸው በናይሮቢ የሀብታሞች መኖሪያ ሰፈር ያለውን ጨምሮ ከደቡብ ሱዳን ውጪ ለመኖሪያ ቤቶችና የመሬት ግዢ ብዙ ሚሊዮን ዶላር አፍሰዋል ሲል ይከሳል። የቀድሞው ተቀዳሚ ምክትል ፕሬዚደንት ማቻርም በዚያው አካባቢ የመኖሪያ ቤት አሰርተዋል ሲል ዘ ሴንትሪ የተባለው የሰብዓዊ መብቶች ቡድን ወንጅሏቸዋል። ዘ ሴንትሪ በደቡብ ሱዳን ይህን አሸባሪነትንና የተደራጀ ወንጀልን ለመዋጋት የሰብዓዊ መብቶችን ለማስከበርና መልካም አስተዳደርን ለማጎልበት ገንዘቡ በነዚህ ላይ መዋሉን ባረጋገጠ መልኩ እንዲሆን ሐሳብ ያቀርባል ሲሉ በዚሁ ጉዳይ ላይ በንቃት የሚሰሩት ጆን ፔንደርግራስት አስረድተዋል።